ሚሊዮን ትሰማኛለህ? መቀሌ ዛሬም ለአራተኛ ቀን መሆኑ ነው መሰለኝ በአውሮፕላን ቦምብ ተደብድባለች የሚባል ዜና ሰምተናል። የት ነው የተጣለው ቦምቡ? ያደረሰውስ ጉዳት እንዴት ነው? ምን ያህል ታውቃለህ እስካሁን? በትክክል ዛሬም ለአራተኛ ቀን እንዲሁ ደግሞ ለአምስተኛ ጥቃት አስተናግዳለች። በአራተኛ ቀን ማለት ነው በዚህ ሳምንት መቀለ ከሰዓት በፊት አምስት ሰዓት ከሰላሳ ደቂቃ ሲል ነው የአውሮፕላኑ ድምፅ የተሰማው በመቀለ ጥቃቱ የተፈጸመበት አቅጣጫ ደግሞ ከመቀለ ወደ ደቡብ አቅጣጫ ባለው በተለምዶ መቀለ ዩኒቨርሲቲ አሪድ ካምፓስ ተብሎ በሚታወቀው አካባቢ ነው። በዚሁ አካባቢ በደረሰ ጥቃት ምን ያክል ጉዳት ደረሰ የሚለው ነገር በሰዎች ላይ የደረሰ ጉዳት ይኖር እንደሆን እስካሁን ድረስ ለማጣራት ሞክሬ የተገኘ ነገር የለም። ወደ ሆስፒታልም የመጣ ቁስለኛም የመሳሰለ ነገር የለም። ይሁን እንጂ ጥቃት መፈጸም ግን አረጋግጫለሁ ማለት ነው፣ በነበረኝ እንቅስቃሴ። ከዚህ ቀደም በተጣሉ ቦምቦች ቢያንስ የሰወሰው ሕይወት ማለፉን እና ሌሎች መቁሰላቸውን ሰምተናል። በንብረት ላይ ያደረሰው ጉዳትስ ድብደባው ምን ምን ያክል ነው? አንድ ኢንዱስትሪ መስፍን ኢንጂነሪንግ የሚባል መመታቱን ሰምተናል። ሌላስ ምን ያክል ነው የሚታወቀው? ሰዎች ላይ የደረሰው ጉዳት እንደ ጠቀስከው ሶስት ሰዎች ቢያንስ ሙተዋል፣ ከሀያ ላይ ቆስለዋል። በንብረት ላይ ስለደረሰው ጉዳት ግን እንግዲህ በርካታ በሚሊዮኖች የሚቆጠር ጉዳት ደርሶ እንደሆነ ይገምታል። ይሁንና ኤግዛክት ቁጥሩ እስካሁን ድረስ በክልሉ አስተዳደርም ቢሆን በሌሎች የተገለጸ ቁጥር የለም። ይሁንና በትላልቅ ህንፃዎች፣ በሆቴሎች ጨምሮ በሌሎች የመንግስትና የግል ንብረት ላይ ከፍተኛ ውድመት ደርሰዋል። በኢንዱስትሪ ጨምሮ ማለት ነው። እስኪ ስለ ህዝቡ እንቅስቃሴ በአጭሩ ንገረን ምክንያቱም የኢትዮጵያ መንግሥት ጦር በተለይ ከመቀሌ ለቆ ከወጣ በኋላ መገናኛ ዘዴዎች ስልክን ጨምሮ ተዘግቷል። አሁን አንተንም የምናነጋግረው በጣም በሚገርም አይነት መንገድ ነው። ተንቀሳቃሽ ስልካችንን ከስቱዲዮ ማይክራፎን ጋር አገናኝተን ነው የምናነጋግርህ። አንተም ስልክ አታገኝም። ገበያዎችም እንደዚሁ ታውከዋል። ሸቀጦች አይደርሱም ነው የሚባለው። እስቲ ባጭሩ ንገረን። ያው እንደሚታወቀው ከሰኔ ሀያ አንድ በኋላ በነበረው ችግሮች እየተፈጠሩ መምጣታቸው ይታወቃል። ሸቀጦች የሚገቡበት መንገድ የለም። ባንኮች ተዘግተዋል። መድኃኒቶች የሉም። ሁሉ ነገር በጣም አስቸጋሪ እየሆነ የመጣበት ሁኔታ ነው ያለው። በከፋ ሁኔታ ደግሞ በዚህ ሳምንት ያየ ነው እንዳለ ከሰኞ ዕለት ጀምሮ ተደጋጋሚ የሚባሉ የአየር ጥቃቶች ነው በመቀለ እየተፈጸሙ የሚገኙት። ስለዚህ በሰው ድንጋጤ የፈጠሩ ናቸው። የአውሮፕላኗ ድምፅ ሲሰማ ያው ህጻናት ሲያለቅሱ ነው የምትመለከተው፣ እናቶች ሲያለቅሱ ነው የምትመለከተው። በአጠቃላይ በህዝቡ በጣም ከፍተኛ መረበሽ የሚባል አይነት ስሜት ነው እየተፈጠረ ያለው። እንዲያው ባለፈ አገደም የምታገኛቸው የሀገር ሽማግሌዎች የሃይማኖት የጸሎት መሪዎች ምን ይላሉ? ወደ እርቅ፣ ወደ ሰላም፣ ወደ ድርድር ኑ ወይም ተደራደሩ የሚል አይነት ጥያቄ የሚያነሳ የዛ አካባቢ ህዝብ አለ። በተለይ የህዝባዊ ወያኔ ሀርነት ትግራይ ሀይላትን ይህን ጦርነት በሰላም ፍቱ አይነት ጥያቄ አጋጥሞ ያውቃል ይነሳል። የህዝቡ ፍላጎት ምናልባት ከሃይማኖት መሪዎችም ቢሆን ከሀገር ሽማግሌ አጠቃላይ አብዛኛው የሚባሉ የህዝቡ ፍላጎት ነገሮች በድርድር እንዲፈቱ ነው። ጦርነት አማራጭ እንዳልሆነ በሁሉም ወገን ይታመንበታል። ነገሮች በድርድር እንዲፈቱ ያው እንደሚፈለግ ነው። እኔ በተደጋጋሚ ከተለያዩ ሰዎች የሰማሁት ሚዲያዎችም የምትረዳው የምትገነዘበው ካለ ነገሮች ከጦርነት ይልቅ በድርድር እንዲፈቱ ያው ግፊቶች እንደሚደረጉ ተገንዝቡ ያለው ማለት ነው። ይህ ሀሳብ የተወሰኑት ሳይሆን አብዛኛው የሚባል የህብረተሰብ ክፍል ሀሳብ መሆኑ ነው የምረዳው እኔ። በጣም አመሰግናለሁ ሚሊዮን። ስልኩ በጣም አስቸጋሪ ነው፣ እየተቆራረጠ ነው የሰማንህ እስ እስከ ሰማንህ ድረስ ለአድማጮች ለማሰማት እንሞክራለን። በጣም አስቸጋሪ ሁኔታ ውስጥ እንዳለህ እንረዳለን፣ እንገነዘባለን። እንግዲህ ራስህን ጠብቅ፣ መልካም ጊዜ እመኝልሃለሁ። መስመር ካገኘህ እንደዚሁ አልፎ አልፎ ብልጭ ብልጭ ታደረግልናለህ እዛ አካባቢ ስላለው ሁኔታ። መልካም ቀን።